የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ በተለይም በሰሜኑ የአማራው ክልል ከነበረው ሕዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት መሆኑ ይታወሳል። ከታሳሪዎቹም መካከል ጋዜጠኞችና የኢንተርኔት አምደኞች ይገኙባቸዋል። ዘጋቢያችን ማርታ ቫንደርዎልፍ ከዛሬው የዓለም ፕሬስ ነጻነት ቀን ቀደም ብላ ከሦስቱ የኢትዮጵያ የኢንተርኔት አምደኞች ጋር ያደረገችውን ውይይት ለአሜሪካ ድምፅ አድርሳናለች። አዲሱ አበባ ይዞ ቀርበዋል። የዩኒቨርሲቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ራዲዮ ጣቢያ ዶቸ ቬሌ በሰጠው ቃለ መጠይቅ ላይ የመንግሥቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማህበራዊ ድረገጾች ላይ ጽሑፎችን አውጥቷል። ይህን በማደርግበት ጊዜ ከአካባቢ ባለሥልጣናት ከኮማንድ ፖስትና ከደህንነት ባለሥልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለእነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሔው መጻፍ ነበር። በመላ አገሪቱ ለማስፈን የተመኙትን የፍርሃት ቆፈን ለመስበር መጻፌን እቀጥላለሁ። አስተያየት ለማግኘት ወደ ኢትዮጵያ መንግሥት ቃል አቀባይ የተደረጉ የስልክ ጥሪዎች ሊመለሱ አልቻሉም። ይሁንና መንግሥት በዚህ ጉዳይ ላይ ደጋግሞ በሰጠው አስተያየት እነዚህ ታሳሪዎች በጋዜጠኛ ስም የሚንቀሳቀሱ ሽብርተኞች ናቸው ብሏል። ድንበር የማይወስናቸውን ዘጋቢዎች ያሰባሰበው ሪፖርተርስ ዊዛውት ቦርደርስ የተሰኘው ቡድን በበኩሉ ባለፈው ጥቅምት ወር የተደነገገው የኢትዮጵያ አስቸኳይ ጊዜ አዋጅ የፕሬስ ነጻነትን እንደገደበና መረጃ ምንጭን እንደዘጋ ይገኛል ብሏል። በዚህም ምክንያት ሪፖርተርስ ዊዛውት ቦርደርስ በዘንድሮው የ2017 የዓለም የፕሬስ ነጻነት ቀን ሰንጠረዡ ኢትዮጵያን ከ180 አገሮች ውስጥ 150ኛ ላይ ያስቀምጧታል። ይህም ባለፈው ዓመት ካገኘችው ማርክ በስምንት ነጥብ ዝቅ ያለ ነው ለዚህ ደግሞ ቀዳሚው ሕያው ምስክር እኔ ነኝ ይላል ጦማሪ በፈቃዱ ኃይሉ ሀሳብን በነፃነት መግለጽ ከአስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም። በፈቃዱ ሁለት ጊዜ ነው የታሰረው። እንደ አውሮፓ አቆጣጠር በ2014 የዞን ዘጠኝ ጦማሪያን በጅምላ የታፈሱ ጊዜ በሽብርተኛነትና ጽሑፎቹ አመስ ቀስቅሰዋል ተብሎ ለአንድ ዓመት ተኩል ታስሯል። እንደ ገና ባለፈው ዳሮር ምንም ኦፊሴላዊ ክስ ሳይመሠረትበት ለአርባ ቀናት ታስሯል። በአስቸኳይ ጊዜ አዋጁ ዘመን እንደታሰሩትና የተሃድሶ ትምህርት እንደተሰጣቸው እስረኞች ሁሉ እርሱም የዚያ ታዳሚ ነበር። መንግሥት ታሳሪዎቹ ስለ ሕገ መንግሥቱና ስለ ማኅበራዊ እሴቶች ትምህርት ተሰጥቷቸዋል ይላል። ኢ አፍ ሜት ኤ ሎት ኦፍ ያንግስተርስ ወይ ኤር ሲቨርሊ ቤትን። እዚያ ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። አብዛኞቹ ለነጻ ፕሬስ ወይም ለማኅበራዊ ድረ ገጾች አንዳችም ቀረቤታ የላቸውም። ስለዚህ ለድምፅ አልባዎቹ ልናገርላቸው ኃላፊነት አለብኝ። በአጠቃላይ ይህን ሁሉ ድብልቅ ስሜት ይዤ ነው ከዚያ የተሃድሶ ትምህርት የወጣሁት። በአስቸኳይ ጊዜ አዋጁ ሕግ መሠረት ኢትዮጵያውያን አንዳንድ የመገናኛ አውታሮችን እንዳይከታተሉ ተከልክለዋል። እንደ ፌስቡክ የመሰሉ የማኅበራዊ መገናኛ አውታር ድረገጾች ዛሬ ድረስ እንደተዘጉ ናቸው። መንግሥት በሰጠው መግለጫ መሠረት የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት ባለፈው ዓመት የተቀሰቀሰውን ዓመፅ ለማስቆምና በአገሪቱም መረጋጋትን ለማስፈን ነው። እናም ፓርላማው ባለፈው መጋቢት ወር ማብቃት የነበረበትን የአስቸኳይ ጊዜ አዋጅ ጊዜ ገደብ ተጨማሪ ጊዜ በመስጠት አራዝሞታል። የመከላከያ ሚኒስትሩ ጸረ ሰላም ርዝራዦች ያሏቸው ኃይሎች ዛሬም አሉ። ጦማሪ አናንያ ሶሪ አራት ወር ወህኒ ከከረመ በኋላ ነው ክስ ሳይመሠረትበት ባለፈው መጋቢት ከእስር የተለቀቀው። መጽሐፉንና ማሳተሙን ግን አላቆመም። እነዚህ ስልጣን ላይ ያሉና ማህበረሰቡን እንምራለን የሚሉ ሰዎች ሐሳብን በነጻነት የመግለጽ ጠቀሜታን ሊረዱ ይገባል። በማንኛውም ማኅበረሰብ ውስጥ የመናገር ነጻነትና አዳዲስ ሐሳቦችን ማንሸራሸር ለእድገት በር ከፋች ነው። በምህፃረ ቃሉ ሲፒጄ የሚባለው ለጋዜጠኞች መብት መጠበቅ የቆመው ድርጅት እንዳስቀመጠው ለጋዜጠኞች ገሃነም ከሆኑት ግብፅና ኤርትራ ቀጥሎ ኢትዮጵያ ሦስተኛዋ አፍሪቃዊት አገር ነች። ዛሬ ጦማሪያን ከፍተኛውንና ጉልሁን የመዘገብ ሚና መጫወት የጀመሩት ብዙ ኢትዮጵያውያን ጋዜጠኞች አገር ጥለው ለስደት በመዳረጋቸው ነው።